ምዕራፍ 29 የማዕከላዊ ምዕራብ አፍሪካ ወደፊት መግፋት ከ1914 እስከ 1960 ዓመተ ምህረት የመጀመሪያው የዓለም ጦርነት ከ1914 እስከ 1960 ዓመተ ምህረት የነበረውን ክፍለ ጊዜ በመመልከት የጀመርነውን ጥናት ስንቀጥል ወደ ማዕከላዊ ምዕራብ አፍሪካና ወደ መጀመሪያው የዓለም ጦርነት ጅማሬ ያደርሰናል። በዚህ የአፍሪካ ክፍል የምትገኘው ብቸኛዋ የጀርመን ቅኝ ግዛት ካሜሩን ነበረች። ቀደም ብለን እንዳየ ነው፣ እዚያ የሚሰሩ ሶስት ዋና ዋና የፕሮቴስታንት የእምነት ክፍሎች ነበሩ። እነሱም የባዛል ሚስዮን፣ የጀርመን ባፕቶስቶች እና የአሜሪካን ፕሬስቢቴሪያን ናቸው። የመጀመሪያዎቹ ሁለት ቡድኖች በዋናነት የጀርመን ሚስዮናውያን የሚገኙባቸው ነበሩ። በጥር ወር 1914 ዓመተ ምህረት ሌላ የጀርመን ሚስዮን ካሜሩን ውስጥ ስራውን ቢጀምርም ጦርነቱ እስከፈነዳበት እስከ ናሴ ወር ብዙም እድገት አላሳየም። የሮም ካቶሊካዊት ቤተ ክርስቲያን ስራ በአብዛኛው ይሰራ የነበረው በጀርመን ሚስዮናውያን ነበር። የጀርመን መንግስት በ1915 ዓመተ ምህረት ካሜሩንን መከላከሉን ስላቆመ የግዛቲቱን ዋና ክፍል የፈረንሳይ መንግስት ወሰደና እስከ 1960 ዓመተ ምህረት የዘለቀ መንግስት መሰረተ። በሰሜን ምዕራብ አቅጣጫ የሚገኘውና የግዛቲቱ አነስተኛ ክፍል የሆነው ክልል ያስተዳድረው ዘንድ ለእንግሊዝ መንግስት ተሰጠ። ፈረንሳውያን የጀርመን ሚስዮናውያን በፍጥነት ከሰር ከስራቸው እንዲወገዱ ይፈልጉ ነበር። ስለዚህ የፓሪስ ሚስዮናዊ ማህበር የፕሮቴስታንትን ስራ አመራር እንዲወስድ፣ የፈረንሳይ የመንፈስ ቅዱሳውያን አባው ደግሞ የጀርመን ካቶሊክ ሚስዮናውያንን እንዲተኩ ተወሰነ። በአገሪቱ በስተደቡብ የሚገኙት የአሜሪካ ፕሬስቢቴሪያኖች ግን ስራቸውን ሳስተጓጉል ቀጥሎ ነበር። የመጀመሪያው የዓለም ጦርነት እንደተጠናቀቀ የፈረንሳይ መንግስት ማናቸውም የጀርመን ሚስዮን ወደ ካሜሩን እንዳይመለስ ወሰነ ስለዚህ በጦርነቱ ጊዜ የተደረገው ልዩ ማስተካከያ ከ19 1918 ዓመተ ምህረት በኋላ ሳይለወጥ ቀጠለ በምዕራብ አፍሪካ እንደሆነውም እዚህም የአፍሪካ ክፍል የቤተክርስቲያን እድገት በጦርነት ምክንያት ችግር ደርሶበታል ያም ቢሆን በአንዳንድ ቦታዎች እድገት ነበር። የአፍሪካ ኢንላንድ ሚስዮን ከጦርነቱ በፊት ነበር ምስራቅ ኮንጎ ውስጥ ስራ የጀመረው። ከ1914 እስከ 1918 ዓመተ ምህረት ባለው ጊዜ አያሌ አዳዲስ ጣቢያዎች ተከፍተዋል። 1918 እስከ 1939 ፈጣን የእድገት ጊዜ የፕሮቴስታንት ሚስዮን ድርጅቶች ከጦርነቱ በኋላ ወደ ማዕከላዊ ምዕራብ አፍሪካ ለመግባት አዲስ ግፊት ጀምረው ነበር። የሉትራን ወንድማማቾች የፓሪስ ሚስዮን ስራ ለመርዳት ካሜሩን የደረሱት በ1918 ዓመተ ምህረት ነው። በ1920ዎቹ ዓመተ ምህረት ደግሞ የአሜሪካ ወንድማማቾች ቤተክርስቲያን ሚስዮን በዚህ ጉዳይ ከዚሁ ቡድን ጋር በመቀላቀል በስራው ተባበረ። በ1920 ዓ.ም ምረት ሰሜን አሜሪካ የባፕቲስት ሚስዮን መማክርት ኡባንጊ ሸሪ በተባለው አካባቢ መሃል አገር ስራውን ጀመረ። ስለ አካባቢው ባለፈው ካቀረብነው ጥናታችን እንደሚያስታውሱት በዚህ የአፍሪካ ክፍል ከ1914 ዓ.ም በፊት ብዙ የፕሮቴስታንቶች ምስክርነት አልነበረም። የአፍሪካ ኢንላንድ ሚስዮን በዚህች የፈረንሳይ ቅኝ ግዛት ስራ የጀመረው ኮንጎ ሚስዮን ጣቢያ ውስጥ የነበሩትና ሚስተር ጆን ባይስ የተባሉ ሰው ዜሚው በተባለው ስፍራ ትንሽ ጎጆ በሰሩበት በአስራ ዘጠኝ ሀያ አራት ዓመተ ምረት ነበር። በዚያው ዓመት ፈረንሳውያን ባልና ሚስት እንዲሁም አሜሪካውያን የሆኑ ሌላ ባልና ሚስት ሚስዮናውያን ምስራቅ ኡባንጊ ሸሪ ውስጥ ያለውን የአፍሪካ ኢንላንድ ሚስዮን ስራ ለማገዝ ሚስተር ጆን ወደተባለበት ጆን ወደ ተባለበት መጡ በዚህ አኳን የአፍሪካ ኢንላንድ ሚስዮን ወደ ቻድ ሐይቅ ሌላ እርምጃ ወሰደ። ይህ እንቅስቃሴ ፒተር ሲ ስካት ከሞምባሳ ጀምሮ ወደ ምዕራብ አቅጣጫ የሚያመሩ የሚስዮን ጣቢያዎችን ሰንሰለት ለመዘርጋት የነበረው ግብ አካል ነበር። በዚያው ዓመት አቦ እና ጄማ በተባሉ ቦታዎች ሁለት ጣቢያዎች ተከፈቱ። የአፍሪካ ኢንላንድ ሚስዮን በ1925 ዓ.ም ምረት በዚያ ወቅት ግዛት ይሰሩ የነበሩ 11 የሚስዮናዊ ሚስዮናውያን ነበሩት። በሚቀጥሉት ስምንት ዓመታት ግን ሰዎቹ በህመምና በህክምና እንዲሁም በእረፍት ፈቃድ ከአካባቢው በመለየታቸው የሚስዮናውያኑ ቁጥር ወደ አንድ ወርዶ ነበር። ዘግየት ብሎ ስራውን ለማገዝ ወደ ኡባንጊ ሸሪ ለመሄድ ፈቃደኛ የሆኑ ሌሎች ሚስዮናውያን ተገኙ። ቤልጂክ ኮንጎ ውስጥ የፕሮቴስታንት ሚስዮናውያን ማኅበራት ቁጥር በጨመረ መጠን የሚስዮናውያኑ ቁጥርም አደገ። በጦርነቶቹ መካከል በነበሩት ሁለት አስርት ዓመታት ኮንጎ ውስጥ የፕሮቴስታንት ሚስዮናውያን ቁጥር እጥፍ ሆነ። በ1919 ዓ ም ኖርዌጃውያን ባፕቲስቶች ሰሜና ኮንጎ ገቡ። በ1920 ዓ ም የአሜሪካ ሜኖናይት ባፕቲስቶች ወደ ስፍራው መጡ። በዚሁ ዓመተ ምረት የአሜሪካን ሜኖናይት ወንድማማቾች ክዋንጎ ወደ ተባለው አካባቢ መጡ። የሰባተኛው ቀን አድቬንትስቶች 12 በሚደርሱ የአፍሪካ ክፍሎች ስራቸውን ጀመሩ የጀመሩ ሲሆን ኮንጎ የደረሱት በ1921 ዓመተ ምህረት ነው። ይህ ዓመት የቤልጂክ ፕሮቴስታንቶች ሩዋንዳ የገቡበት፣ የሰሜን አሜሪካ የስዊድን ወንጌላዊ ነጻ ቤተ ክርስቲያን ኪ ኪቡ ወደ ተባለው አካባቢ የመጡበት የእግዚአብሔር ጉባኤ ቤተ ክርስቲያን ሚስዮን ሰሜን ኮንጎ የደረሱበት ነበር። የኪቡ ክልል በ1922 ዓም ሶስት አዳዲስ ሚስዮኖችን ተቀበለች። እነርሱም ለአረመኔ ነጻ ወንጌላዊ ሚስዮን፣ ወንጌልን የማስፋፋት ማህበር፣ የአፍሪካ ሚስዮንና የእንግሊዝ ሚስዮናዊ ኅብረት ሚስዮን ነበሩ። በ1923 ዓ ም በአሜሪካ ነጻ ወንጌላዊ ቤተ ክርስቲያን ይደገፍ የነበረው የኡባንጊ ወንጌላዊ ሚስዮን ከመጣ በኋላ እስከ 1926 ዓመተ ምህረት ባለው ጊዜ እንቅስቃሴው ፋታ ያገኘ ይመስላል። በዚያው ዓመት ከዩጋንዳ የሩዋንዳ አጠቃላይና የሕክምና ሚስዮን የተባለው የእንግሊዝ ሚስዮን እስፍራው ደረሰ። የአሜሪካ ወንድማማቾች የአማኑኤል ሚስዮን ሰሜን ኮንጎ ካናዳውያን ባፕቲስቶች ደግሞ ኳንጎ ወደ ተባለው ክልል መጡ። በ1927 ዓመተ ምህረት ወንጌል ያልደረሳቸው ጎሳዎች ሚስዮንና የኮንጎ ወንጌል ሚስዮን ኳንጎ ወደ ተባለው ስፍራ መጡ። በ1928 ዓመተ ምህረት ደግሞ የዴኒማርክ ባፕቲስቶች ሩዋንዳ ደረሱ። በ1918 ዓመተ ምህረት በኋላ ከ1918 ዓመተ ምህረት በኋላ የፕሮቴስታንት ሚስዮናውያን ቁጥር በከፍተኛ ሁኔታ የጨመረ ቢሆንም የቤልጂክ ኮንጎ ከፍተኛ ሚስዮናውያን የነበሯት ከቤልጅግ መንግስት ገንዘብና ምክር ታገኝ የነበረችው የሮም ካቶሊካዊት ቤተክርስቲያን ናት። የቤልጂክ ኮንጎ የመጀመሪያው ሴፓራቲስት ቤተክርስቲያን የመጀመሪያው በ የተጀመረው በ1921 ዓ.ም ነበር። ሁኔታው በግንቦት ወር 191 ዓ.ም ከተጀመረ በኋላ በጥቂት ወራት ስራውን ሙሉ በሙሉ ያከናውኑ ጀመር። እንካምባ በተባል የተባለው መንደር አባል የሆነውና ስምዖን ኪባንጉ የተባለ ሰው ዋተን በተባለው ስፍራ ያለችው ባፕቲስት ቤተክርስቲያን አባል ነበር። ይህ ሰው መለኮታዊ ስራ እንዲፈጸም ኃይል እንደተሰጠው ቢገልጥም በመጀመሪያ የፈውስ አገልግሎት ለመስጠት አልፈለገም ነበር። በእርሱ የሚዳሰሱ ሁሉ ይፈወሳሉ የሚል ወሬ እንደ ሰደድ እሳት በመሰራጨቱ የሚስዮን ሆስፒታሎች ባዷቸውን እስኪቀሩ ድረስ በሽተኞች ትተዋቸው ወደዚያው ሰው ሄዱ። በዚህም የተነሳ የኢንካምባ መንደር የሙታን በድን ሳይቀር የሚሰበሰብበት ቅዱስ ስፍራ ሆነ። ሲሞን ኪባንጉ በመጀመሪያ የክርስትናን መልእክት የሚሰብከው ከባፕቲስት ቤተክርስቲያን በሰማው መሰረት ነበር። በተለይ አንድ ሰው ከአንድ ምስት በላይ እንዳገባ በጥብቅ አስተምሯል። ነገር ግን በስምኦን ኪምባንጉ ዙሪያ የተሰበሰቡ ሰዎች በአጭር ጊዜ ውስጥ ጥንቆላና ባህላዊ ሃይማኖታቸውን ማምጣት በመጀመራቸው የኪምባንጓውያን ቤተክርስቲያን የክርስትናና የባህላዊ ሃይማኖት ቅይጦ ነች። የቤልጅግ መንግስት ስምኦን ኪምባንጉን ሊገድለው ፈልጎ ነበር። ነገር ግን አንድ የሚስዮናውያን ቡድን ኪምባንጉ በመጽሐፉ ንጉስ ንጉሱ ውሳኔውን ለወጠ። ከ193 ዓመተ ምህረት በኋላ የኪምባንጋውያን ቤተ ቤተክርስቲያን አባላቷ ባህላዊ እምነታቸውንም እንዲይዙ ስለፈቀደች ያለማቋረጥ ታዲግ ነበር። ይህን በማድረግም አንድ አይነት የክርስትና ተምሳሌት ገጽታ ነበራት። ዛሬ በጣም ትልቅ ቤተ ክርስቲያን ናት። የዛር መንግስት የሚያውቋቸው ቤተ ክርስቲያን ሶስት ብቻ ሲሆኑ እነሱም የዛሬ ቤተ ክርስቲያን፣ የክርስቶስ ቤተ ክርስቲያን ወይም ፕሮቴስታንት፣ የሮም ካቶሊክ ቤተ ክርስቲያንና የኪምባንጋውያን ቤተ ክርስቲያን ናቸው። ቤተ ክርስቲያን በትምህርት አንጻር በንቃት መሳተፏን ቀጠለች። ፈረንሳይ ኢኳቶሪያል አፍሪካ ሀገሮች ወይም ካሜሩን ጋቦን፣ የመካከለኛው አፍሪካ ሪፐብሊክ፣ የፈረንሳይ ኮንጎና ቻድ ውስጥ ቅኝ ገዢው መንግስት ትምህርትን ጥብቅ እና ከፍተኛ አድርጎት ነበር። ትምህርት ቤቶች የሚያስተምሩት የፈረንሳይ ታላቅ ታላቅነት ነበር። በመሆኑም ቅኝ ገዢዎች በትምህርት ቤታቸው ውስጥ ፈረንሳውያን ብቻ እንዲያስተምሩላቸው ፈለጉ። ይህ ሁኔታ የሚሲዮን ትምህርት ቤቶችን ስራ አስቸጋሪ አደረገው። የቤልጂክ ኮንጎ ቅኝ ገዢዎች ከ1914 እስከ 1926 ዓመተ ምህረት ባለው ጊዜ ለካቶሊክ ሚስዮን ትምህርት ቤቶች ገንዘብ መስጠታቸውን ቀጠሉ። ቤተ ክርስቲያኒቱም ወይም የሮም ካቶሊካዊት ለፕሮቴስታንት የሚስዮን ሚስዮኖች ምንም አይነት የገንዘብ ገንዘብ የማይሰጣቸው መሆኑን ለማረጋገጥ አዲስ አሰራር አበጀች። በ1926 ዓመተ ምህረት በቤልጅግ መንግስትና በቫቲካን መካከል አንድ ስምምነት ተደረገ። ያውም ለትምህርት የሚደርሱ ድጎማዎች በሙሉ ለካቶሊክ ሚስዮኖች እንዲሰጡ የሚል ነበር። የተገኘው የተትረፈረፈ እርዳታ በሺህ የሚቆጠሩ ኮንጓያን የመጀመሪያ ደረጃ ትምህርታቸውን በካቶሊክ ትምህርት ቤቶች እንዲከታተሉ ለማድረግና ትላልቅ ከፍተኛ ትምህርት ቤቶች እንዲሰሩ አስቻለ። የፕሮቴስታንት ሚስዮን የቻሉትን ያህል ብጥሩም የሚገኙትን የሚያገኙትን ገንዘብ በቂ አልነበረም። ስለዚህ ህጉ ተለውጦ የፕሮቴስታንት ሚስዮናውያን የመንግስት ገንዘብ እንዲያገኙ እስከፈቀደበት እስከ 1926 እስከ 1948 ዓመተ ምህረት ባለው ጊዜ መንግስት ድጎማ የሚያደርግላቸው ትምህርት ቤቶች በሙሉ በካቶሊኮች እጅ ነበሩ። ይህም ቢሆን እንኳን ከኮንጎ ኮንጎ ውስጥ የነበሩ ብዙ የፕሮቴስታንት አብያተ ክርስቲያን የግል ትምህርት ቤቶች አቋቁመዋል። ትምህርት ቤቶቹን ማስተዳደሩ ግን ብዙ ወጪ የሚጠይቅ ነበር። በአንጎላ የነበረው የፖርቱጋል ቅኝ ገዢ መንግስት በግዛቱ የሚኖሩ ትምህርት ቤቶች በሙሉ የአፍሪካ ቋንቋዎችን እንዲያስተምሩ ወይም በእነዚያ ቋንቋ በእነዚህ ቋንቋዎች መጻሕፍት እንዳይታተሙ የሚደነግግ ህግ አወጣ። የአፍሪካ ቋንቋዎችን እንዳያስተምሩ ወይም በእነዚህ ቋንቋዎች መጽሐፍት እንዳይታተሙ የሚደነግግ ሕግ አወጣ። ማንኛውም ነገር በፖርቱጋልኛ መከናወን ነበረበት። ይህ ሁኔታ የመጀመሪያ ደረጃ ትምህርት አሰጣጥን አስቸጋሪ ከማድረጉም ሌላ ቅዱሳት መጻሕፍትን በአካባቢው ቋንቋዎች ለማሳተም ለሚፈልጉ የፕሮቴስታንት ሚስዮናውያን ስራ እንቅፋት ሆነ። አቤተ ክርስቲያኑ በሕክምና ረገድ የሚያበረክቱትን አገልግሎት ቀጠሉ። በዚህ ጊዜ ተጨማሪ ሆስፒታሎችና ክሊኒኮች ተሰሩ። በአፍሪካ ላንድ ሚስዮን አማካይነት ኮንጎ ውስጥ ብዙ የሕክምና ስራ ተከናወነ። የመጀመሪያ ሆስፒታል ዶክተር ኤልሳቤት ሃርልበርት በተባሉ ሴት አማካይነት አባ በተባለው ስፍራ ተከፈተ። እሳቸው ከሞቱ በኋላ ከ1922 እስከ 1926 ዓመተ ምህረት ስራውን የሚያካሄድ ሐኪም በስፍራው አልነበረ። ከ1933 ዓ.ም ጀምሮ ኮንጎ ውስጥ ሌላ ሚሲዮን ውስጥ ያገለግሉ የነበሩት ዶክተር ራሊፍ ክላይንሽመትና ባለቤታቸው በ1926 ዓ.ም ወደ አፍሪካ ኢንላንድ ሚሲዮን በመዛወር ውስጥ ወደ ስፍራው መጡ። የሥነ መለኮት ትምህርት መጋቢያንና ወንጌላውያንን የማሰልጠኑ ተግባር ብዙ በብዙ ሚሲዮኖች ተጀመረ። ለዚህ ተግባር እንደ ምሳሌ የሚጠቀሰው በአፍሪካንላንድ ሚሲዮን አማካይነት ኮንጎ ውስጥ የተጀመረው ስራ ነበር። የመጀመሪያው የወንጌላውያን ትምህርት ቤት በ1924 ዓ.ም ምረት አባ በተባለው ስፍራ ተከፈተ። ስራውን የሚያካሂዱት ምስተር ሃሪስ ስታም የተባሉ ሰውዬና ባለቤታቸው ነበሩ። በዚሁ መሰረት ኮንጎ ውስጥ ከሚገኙ የተለያዩ ስፍራዎች የተመረጡ ሰዎች ወደ ቦታው መጡ። በዚህ ማሰልጠኛ በመጀመሪያ ከገቡት ብዙዎቹ በአሁኑ ጊዜ የቤተ ክርስቲያን መሪዎች ናቸው። ትምህርት ቤቱ ለብዙ ጊዜ አባ በተባለው ስፍራ ከቆየ በኋላ አዲ ወደተባለው ቦታ ተዘዋወረ። በሥርዓተ ትምህርቱ ላይም የመጋቢያን ስልጠና ኮርስ ታከለበት። ኮንጎ ውስጥ የነበሩት ብዙ የፕሮቴስታንት አብያተ ክርስቲያን በጊዜው አቋምና አመለካከታቸውን በቅኝ ገዜዎች ዘንድ የሚወክልላቸው ማዕከላዊ ድርጅት አስፈልጓቸው ነበር። ይህን ፍላጎት ከግብ ለማድረስ ሲባልም የኮንጎ ፕሮቴስታንት መማክር ተመሰረተ። ከፕሮቴስታንት ሚስዮኖች መካከል የሌሉበትም ነበሩ። ኮንጎ ውስጥ አንድ ታላቅ የፕሮቴስታንት ቤተክርስቲያን የመመስረት ሐሳብ ከነበራቸው መካከል የኢኩሜኒካል አስተሳሰብ የነበራቸው ብዙ ሰዎች በጉባኤው መሃል ነበሩ። ይህን የመሰለ ቤተ ክርስቲያን ስለ መመስረት ከሚስዮኖቹ አንዳንዶቹ ውይይት የጀመሩት በ1934 ዓመተ ምሕረት ነበር። በ1935 ዓመተ ምሕረት ታላቁ ሚስዮናዊ መሪ ዶክተር ሞት ቤልጂክ ኮንጎ በመጎብኘት ከሚስዮናውያኑ መሪዎች ጋር ተገናኘ። ያኔ ነው በትምህርት መስክ ለመተባበር ጠቃሚ እቅዶች የተነደፈበት ኮንጎ ውስጥ ከሚገኙ የፕሮቴስታንት ሚስዮኖች ጋር ለተያያዙት አብያተ ክርስቲያን በሙሉ የጋራ መጠሪያ የመፍጠሩ ጉዳይ የቀረበው በዚህ አጋጣሚ ነበር። በኮንጎ የክርስቶስ ቤተ ክርስቲያን የሚለው ስም መጠሪያቸው እንዲሆን በ1935 ዓ ም ተስማሙ። በመጀመሪያ ኮንጎ ውስጥ ከሚገኙት በኮንጎ የክርስቶስ ቤተ ክርስቲያን ጋር ተባብረው ለመስራት የፈቀዱት የፕሮቴስታንት ሚስዮኖች አስር ብቻ ነበሩ። ጊዜው እየገፉ ሲሄድ ጊዜው እየገፋ ሲሄድ ግን ሌሎች ቡድኖች ይቀላቀሏቸው ጀመር። በመጨረሻ በ1972 ዓመተ ምሕረት የዛያር መንግስት የፕሮቴስታንት አብያተ ክርስቲያን በሙሉ ከዛያር የክርስቶስ ቤተ ክርስቲያን ጋር ካልተዋሃዱ እንደሚታገዱ አስታወቀ። ሁለተኛው የዓለም ጦርነት ጦርነቱ እንደገና በቤተ ክርስቲያን ስራ ላይ ችግር አስከተለ። ሆኖም በዚህ ጊዜ በምዕራብ አፍሪካ እንደሆነው ሁሉ በዚህኛው የአፍሪካ ክልልም ብሔራዊቱ ቤተ ክርስቲያን ዓለም አቀፉ ግጭት ያስከተለውን ችግር ለመቋቋም ተዘጋጅታ ነበር። በፈረንሳይ ኢኳቶሪያል አካባቢ አፍሪካ የሮም ካቶሊካዊት ቤተ ክርስቲያን እጅግ ጠንካራ በሆነችባቸው ክፍሎች የፕሮቴስታንት ሚስዮናውያን ህብረትን ለማጋበዝ ለማገዝ በ1941 ዓ.ም ተመረተ። የካሜሩንና ኢኳቶሪያል አፍሪካ ወንጌላዊ ሚስዮን ውህደት ተቋቋመ። በጦርነቱ ጊዜ ከፈረንሳይ ኢኳቶሪያል አፍሪካና ከቤልጂክ ኮንጎ ብዙ አፍሪካውያን በውህደትና በውትድርና ተመለመሉ። ይህ ሁኔታ ብዙ አጥቢያ ቤተ ክርስቲያን የወንድ አባሎቻቸው ቁጥር በከፍተኛ ሁኔታ ዝቅ እንድል አድርጓል። የነጻነት ጎዳና በ1945 ዓመተ ምህረት ማዕከላዊ ምዕራብ አፍሪካ ውስጥ የነበሩ ብዙ ሰዎች በፖለቲካ ጉዳይ አዲስ ፍላጎት ያሳዩ ጀመር። ለአብዛኛው ክፍል የፖለቲካ ነጻነት ፍላጎት ምዕራብ ወይም ምስራቅ አፍሪካ ውስጥ በተመሳሳይ ወቅት እንደ እንደነበረው አይደለም። ፈረንሳይ ኢኳቶሪያል አፍሪካ ውስጥ የነበሩና በሚገባ የተማሩ ሰዎች ከፈረንሳይ ቅኝ አገዛዝ ጋር ለመስራት ፈቃደኞች ነበሩ። ቤልጂክ ኮንጎ ውስጥ አንድ ጠንካራና የተባበረ ብሔራዊ ድምጽ ሊኖራቸው ያልቻለ ትናንሽ ነገዶችም ነበሩ። የፖርቱጋል ቅኝ ገዢዎች አንጎላ ውስጥ አፍሪካውያን ፖለቲካዊ ነጻነት እንዲፈልጉ የሚያደርጓቸውን የፖለቲካ ንቃተ ኅሊና እንዳያገኙ ይከላከሉ ነበር። በትምህርት አንጻር ቤልጂክ ኮንጎ ውስጥ የፕሮቴስታንት አብያተ ክርስቲያን የነበራቸው እገዳ የተነሳው በ1948 ዓ.ም ምረጥ ሲሆን ይህ የሆነው የቤልጂክ መንግስት ለፕሮቴስታንት ትምህርት ቤቶች ድጎማ ሊያደርግ በተስማማበት ወቅት ነበር። ይሁን እንጂ ትምህርት ቤቶቹን የሚያስተዳድሩ ሰዎች ቤልጂክ ድረስ ሄደው ለአንድ አመት እንዳይማሩ ማድረግን ጨምሮ ብዙ ማዕቀቦች ነበሩ። ምዕራብ አፍሪካ በፖለቲካ እድገቷ ከማዕከላዊ ምዕራብ አፍሪካ ቀደም ቀድማ እንደነበር ሁሉ የምዕራብ አፍሪካ የፕሮቴስታንት አብያተ ክርስቲያንም ከማዕከላዊ ምዕራብ አፍሪካ አብያተ ክርስቲያን በላቀ ሁኔታ በአስተዳደርና ራሳቸውን በመቻል አድገው ነበር። ይህ የአፍሪካ ክፍል በፈረንሳይ በቤልጂግ ወይም በፖርቱጋል ቅኝ ገዢዎች የሚገዛ መሆኑን ማስታወስ አለብን። በዚሁ መሰረት እነዚህ ቅኝ ገዢዎች የሚመጡባቸውን የአውሮፓ አገሮችም በሃይማኖት የሮም ካቶሊካዎች ቤተ ክርስቲያን ተከታዮች ነበሩ። ቀደም ምስል እንደ ነው። እነዚህ ቅኝ ገዢ መንግስታት የሮም ካቶሊክ ሚስዮናውያንን እና ለቤተ ክርስቲያኒቱ ስራ አጋዥ የሆነ ህግ በማውጣት ይረዷቸው ነበር። የዚህም ውጤቱ በዚያ የአፍሪካ ክልል በ1960ዎቹ ካቶሊካዊት ቤተ ክርስቲያን እጅግ ጠንክራ ጠንካራ ሆና መገኘቷና የምዕመኖቿ ቁጥርም ከፍተኛ መሆኑ ነው። በሌላ በኩል ግን የፕሮቴስታንት ሚሲዮን ቤተ ክርስቲያናቸውን በማሳደግ ረገድ አስቸጋሪ ጊዜ ያሳልፈዋል። ስለዚህ በ1960 ዓመተ ምህረት በአካባቢው የነበሩ የፕሮቴስታንት አብያተ ክርስቲያን ራሳቸውን ሙሉ በሙሉ ለመቻል የምዕራብ አፍሪካ አብያተ ክርስቲያንን ያህል ምቹ ሁኔታ አልነበራቸውም። ይሁን እንጂ ከ1960 ዓመተ ምህረት በኋላ ነገሮች በፍጥነት መለወጥ ጀመሩ። ጥያቄዎች፦ አንደኛ ካሜሩን ውስጥ የነበሩት የጀርመን ሚስዮናውያን በ1915 ዓመተ ምህረት ምን ደረሰባቸው? ሁለተኛ ሲሞን ኪባንጉ ማ ነበር መንሰራ ሶስተኛ የቤልጂክ ቅኝ ገዢዎች የሮም ካቶሊኮችን በትምህርት መስክ የረዷቸው እንዴት ነበር? አራተኛ ኮንጎ ውስጥ የክርስቶስ ቤተ ክርስቲያን የተደራጀው መቼ ነው? የተመሰረተውስ ለምን ነበር? አምስተኛ የቤልጅግ መንግስት በ1948 ዓ.ም የትምህርት ፖሊሲውን የለወጠው እንዴት ነበር?